The, <West> the voice of America. ባለፉት ሰባትና ስምንት ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን አድማጮች ታውቁ ነበር። አንዳንድ ጥናቶች እንደሚያሳዩት ደግሞ ገቢውን በሦስት እጥፍ አድጓል። በኢትዮጵያ ዩኒቨርስቲዎች ውስጥ የአልኮሆል መጠጦች፣ ጫትና ሌሎችም ሱስ አስያዥ ዕፀዋት በስፋት እንደሚዘወትሩም መረጃዎች ይናገራሉ። በቅርቡ አዲስ አበባ ላይ የተካሄደ አንድ ስብሰባ በዚህ ሁኔታ ላይ ተነጋግሯል። እዚያ ስብሰባ ላይ ደግሞ ዘጋቢያችን መለስካቸው አማሃ ተገኝቶ ነበር። በኢትዮጵያ የሳይንስ አካደሚ በየወሩ የሚካሄደው ሳይንሳዊ ገለጻና የውይይት መድረክ ትናንት ምሽትም በተለመደው ስፍራ በአዲስ አበባ ዩኒቨርሲቲ ተከናውነዋል። የውይይቱ ርዕስ ሱስ የሚያስይዙ እጽዎች ጉዳይ በኢትዮጵያ የሚል ነበር። ለውይይቱ የመነሻውን ጥናት ያቀረቡት ዶክተር ሰለሞን ተፈራ ሲሆኑ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሳይኬትሪ ትምህርት ክፍል ባልደረባ ናቸው። ዶክተር ሰለሞን ባቀረቡት ጥናት ብዙ ነጥቦችን ዳሰዋል። አንዳንዱ የሚያስገርም ብዙ ደግሞ የሚያስደነግጥ ነው። ለምሳሌ በአሁኑ ወቅት ጫት በኢትዮጵያ በኢኮኖሚውም ሆነ በማህበራዊ ኑሮ ላይ እያሳደረ የሚገኘውን ተፅዕኖ የገለጹት እንዲህ ነበር መልኩን ብታይ ከ2 78 22ሺህ ቶን የነበረው በ201415 ወደ 50ሺህ ቶን ነው የተጠቀው። ከእጥፍ በላይ ነው የጨመረው። አጭር ጊዜ ውስጥ ጫት አምራች ያልነበሩ ሰፋፊ አካባቢዎች ሰብል አምራቾች እንደ ጎጃም፣ በተለይ ባህር ዳር አካባቢ በሰፊ የጫት ምርት ላይ ተሰማርተዋል። 22ሺህ ወደ 50ሺህ በዶላር የሚገኘው ገቢው በ28 ከነበረበት 108 ሚሊዮን ወደ ሰባ ሁለት ሚሊዮን ዶላር አመት አመታዊ ገቢ አድጓል። እንግዲህ በሶስት እጥፍ ያህል ነው ልሞስድ። ስለዚህ ምርቱን ገቢውን በደንብ አድጓል ማለት ነው። መንግስትም ያው ውለታ የዋለበትን ስለማይረሳው የኢትዮጵያ ሚሌኒየም ሲከበር የመታሰቢያ ቴምብር በጫት ተዘጋጅቶለታል። ጫት እንደዚህ የተስፋፋበት ምክንያት ያው በርካታ ሰዎች አዘውትረው ስለሚቅሙት ነው የሚያገር ጫትና ዘወትር የሚቅሙ የሚቀሙ ሀያ አንድ ከመቶ የሚሆኑት አዋቂ ወንዶች ናቸው በሀገር አቀፍ ጥናት። ስለዚህ ከአምስት ወንዶች አንዱ ጫትን ይቀማል። ሴቶች ላይ ዘጠኝ ከመቶ ነው። አማካይ ወደ አስራ ስድስት ከመቶ የሚሆኑ አዋቂዎች ጫትና ዘወትር እንደሚቅሙ እንደሚቀሙ አይተናል። ስለዚህ የምርቱ መጨመር የተጠቃሚውንም ብዛት ያማከለ ነው። ትንባሆ ሌላው ሱስ አምጪ እጽ ነው። በኢትዮጵያ በ1935 ዓ ም የተቋቋመው የኢትዮጵያ ትንባሆ ሞኖፖል ዛሬ ለአንድ ጃፓናዊ ባለሀብት ተሸጧል። ለግል ባለሀብቶች የኢትዮጵያ መንግሥት ከሸጣቸው አምራች ድርጅቶች ከፍተኛውን ዋጋ ያስገኘውም ይኸው ኩባንያ እንደሆነም ዶክተር ሰለሞን አስታውሰዋል። እጅ በእጅ በሆነ ክፍያ አንድ ቢሊዮን ዶላር እንደ ከፈላ አውስተው ከዚያ የተከተለውን እርምጃ አብራርተዋል። ወዲያውኑ ያንን እንደ ገዛ ከውጭ ከፍተኛ ልምድ ያላቸው በትምባሆ ምርት የውጭ ዜጋ ማኔጀር ቀጥሯል። በ2013 ያመረታቸው የነበሩ አራት ቢሊዮን የሲጋራ ቅንጣቶች ነበሩ በአመት። ዘመናዊ ማሽኖችን በመግዛት በ2015 ወደ 6 ቢሊዮን የሲጋራ ቅንጣቶች ለማምረት አቅዷል አሳግቷል። በአጠቃላይ ዓመታዊ የሲጋራ ፍጆታ ከ10 ቢሊዮን የሲጋራ ቅንጣቶች በላይ ደርሷል በኢትዮጵያ በአመት። አዲሱ ባለቤቱ ምርቱን በማሳደግ ወደ ውጭ ሀገራት ጭምር ትንባሆን ኤክስፖርት የማድረግ እቅድ እንዳላቸው በይፋ በዌብሳይታቸውም ላይ ገልጸዋል። ስለዚህ እንግዲህ ትንባሆ ኤክስፖርት ላይ በቅርቡ እንሆናለን ማለት ነው። ዶክተር ሰለሞን ተፈራ ትንባሆንና ሌሎች ሱስ አስያዥ እጾችና የአልኮል መጠጦች ተጽዕኖ በኢትዮጵያ ምን ይመስላል የሚለውን ሲዘረዝሩ ግን አስደንጋጭ መሆኑን አይሸሽጉም። የትንባሆ ተጠቃሚዎች ቅርብ ጊዜ የተሠራ ጥናት አለ። አምስት ከመቶ ነው። ወደ 3.4 ሚሊዮን የሚሆኑ አዋቂዎች ትንባሆን ይጠቀማሉ። ከነዚህ ውስጥ አንድ ነጥብ ስምንት ከመቶ የሚሆኑ ሴቶች ናቸው። 50 ከመቶ የሚሆኑ አጫሾች ማጨስ የጀመሩት ከ20 ዓመት እድሜያቸው በፊት ነው። ስለዚህ አብዛኛው ግማሽ የሚሆነው ሲጋራ ጫሽ ከ20 ዓመት በፊት የሚጀመር ነው። አንድ ነጥብ 9 ሚሊዮን የሚሆኑ አጫሾች በፋብሪካ የተመረተ ሲጋራ ነው የሚያጨሱ በዩኒቨርሲቲ ተማሪዎች የተደረጉ ጥናቶችን ለማሰባሰብ ሞክሬ ነበር እና ትንሽ አስደንጋጭ መልክ አለው። ጥናቶቹ በቅርብ ጊዜ የተደረጉ ናቸው። ቅርብ ጊዜ የተቋቋሙ እንደ ወላይታ ሶዶ አይነት ወይም ወልዲያ ዩኒቨርሲቲ ብናይ ለምሳሌ ሀያ ስምንት ከመቶ የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። አስር ከመቶ የሚሆኑት ጫት ይቅማሉ። ስድስት ነጥብ አራት ከመቶ ሐሺሽ ይስባሉ። በጣም ያስገረመኝ ሪፖርት ከአክሱም ዩኒቨርሲቲ ሰላሳ ሶስት ፐርሰንት የሚሆኑ ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። ሀያ ስምንት ከመቶ የሚሆኑት ጫት ይቅማሉ። ዘጠኝ ከመቶ የሚሆኑት ትምባሆ ይጨሳሉ። ጅማ እንደምታውቁት ጫት አለቃ ያገር ነው። ሰላሳ ሶስት ከመቶ የሚሆኑት ተማሪዎች ጫት ይቅማሉ። ሀያ አንድ ከመቶ የሚሆኑት ትምባሆ ይጨሳሉ። ደብረ ብርሃን ያው አረቄ ሀገር ነው። አርባ አራት ከመቶ የሚሆኑት ተማሪዎች አልኮል ይጠጣሉ። በአጠቃላይ ስታዊት፣ ያው እኔ ለመኩራራት ሳይሆን ዝቅተኛ የሆነ መጠቀም ባህል የታየው በእኛ ትምህርት ቤት በህክምና ትምህርት ቤት ተማሪዎች ነው። ስለዚህ በተረፈ ሌሎቹ ከሁለት ዲጂት በላይ ነው። ስለዚህ እንግዲህ ከአጠቃላይ የማህበረሰብ ሪፍሌክሽን ነው ይሄ። እነዚህ የዩኒቨርሲቲ ተማሪዎች አብዛኛዎቹ እነዚህም ባህሪያት ይዘዋቸው ነው የሚወጡት። ስለዚህ አዋቂዎችም ሲሆኑ የሚቀጥሉ ናቸው። ካናቢስ፣ እና ሌሎች ህገወጥ እጾች በኢትዮጵያ በጣም አስቸጋሪ ነው ለማጥናት ምክንያቱም ህገወጥ ስለሆኑ ነገር ግን በስራ አጋጣሚ እንደምናየው በትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህም እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ እንደ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው። ከውይይቱ ተሳታፊዎችም የተለያዩ አስተያየቶችና ጥያቄዎች ተነስተው ነበረ። አንዱ ጥያቄ የእኛ ማህበረሰብ በምን ምክንያት ተጋላጭ ሆነ የሚል ነበረ። ክፍተት ነው። ይሄ ተቋም የለም። እያንዳንዱ ተቋም ልክ ይሄ ላይብረሪ በተለይ ተማሪዎች ታቁታላችሁ፣ የዩኒቨርሲቲ ተማሪዎች ኪዩቢክል የምትባላለች ወይም ደግሞ ሳይሎ ምንላት የሆነች የተከለለች፣ ጎንና ጎን ያለ የማይተያይባት ቁጭ ብሎ የሚያጠናባት እኛ ገር ስራዎች የሚሰሩት እንደዛ ነው። እያንዳንዱ ተቋም የሆነች ጥግ ይዞ የራሱን ነገር ሰራው ይላል። ገንዘብ ያጠፋል፣ ሪፖርት ይጽፋል። በተረፈ ተቀናጅተው በሀገር ላይ ያመጣው ኢምፓክት ምንድን ነው? ምንድን ነው ያመጣነው ውጤት? ወደፊት እንዴት እና እስኪደው ይህንን ምን የተሻለ ነገር እናምጣ የሚል ነገር አልሰማምን ብዙም እስካሁን እና የተጋላጭነታችን መነሻ የምንሰራው ስራ ውጤታማ አለመሆኑ ማሳያ ነው። በአጭር ቋንቋ ማለት ሌላው ጥያቄ ደግሞ ለመሆኑ ከጫትም ሆነ ከሌሎች ጉዳት ከሚያስከትሉ እጾችና ከአልኮል መጠጥ የሚገኘው ኢኮኖሚያዊ ጠቀሜታ ሲመዘን ምን ይመስላል የሚል ነበረ። በሌላ ኢትዮጵያዊ የጥናትና የምርምር ተቋም ማለትም በማኅበራዊ ጥናት መድረክ የቀረበውን ጥናት ዋቢ በማድረግ ዶክተር ሰለሞን ምላሽ ሰጥተዋል። ኢኮኖሚስቶች ትርፍና ኪሳራችንን አስልተው ነግረውናል። ኪሳራችን ከትርፋችን እንደሚበልጥ በኢኮኖሚክስ ባለሙያዎች ተጠንቷል። ስለዚህ 300 ሚሊዮን ዶላሩ በጥሬው ሲታይ ብዙ ይመስላል እንጂ የደረሰብን ያለ ሌላ የኢኮኖሚ የማህበራዊ እና ሌሎች ኪሳራዎቻችን ከ300 ሚሊዮን በብዙ እጅ የሚበልጥ መሆኑን አሳይተዋል። ግን ቅድም እንዳልኩት መንግስት እንግዲህ አንዳንድ ጊዜ ያው የራሱ እቅዶች አሉት። አጭር ጊዜ የስንዴ መግዣ ብርም ያጥረናል። ምክንያቱም ስንዴ ከውጭ የምንገዛው በዶላር ነው። ይችን ትንባዎ ሸጦ አንድ ቢሊዮን ዶላር አንድ ጊዜ 550 ሚሊዮን ተቀበለ። የቀረችውንም ድርሻ ወደ 450 አካባቢ ሸጦ ቶታሊ አንድ ቢሊዮን ካሽ ሲያስገባ ያው ስንዴ ነው የገዛበት ብዬ ርኅራኄ አሳይቻለሁ። ቢቸግረው ነው። ጫትም አሁን እየነገደ ያለው ቢቸግረው ስለሆነ በእኛ ሙያ ኤምፓቲም ይባላል አዘኔታ። እና ይችን 300 ሚሊዮን በየአመቱ ለክፉ ቀን ስንዴ መግዣ የዋላት ሊሆን ይችላል። እና ኢኮኖሚያችን እያደገ እየተሻሻልንም ስንመጣ መንግስትም ጨከን እያለ ይመጣል ብዬ ተስፋ አደርጋለሁ። መድረኩ በመፍትሄ ሀሳቦች ላይም ውይይት አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ